ኬንያ ቀላል የጦር መሳሪያዎች ማምረት መጀመሯን አስታውቃለች። ዋና ከተማዋ ናይሮቢ አቅራቢያ ሩይሩ በሚባል ቦታ የተገነባውን የጦር መሳሪያ ማምረቻ ፋብሪካ ፕሬዝደንቱ ኡሁሩ ኬንያታ ትናንት መርቀው ከፍተዋል። በድጋሚ ገልሞ ዳዊት። ፕሬዚደንት ኬንያታ ፋብሪካውን መርቆ ስራ ሲያስጀምሩ ባደረጉት ንግግር ሀገራቸው ከውጭ የምታስገባውን መሳሪያ ግዢ እንደሚያስቀር አስታውቀዋል። ከቅኝ ግዛት ነፃ ከወጣን ወዲህ በሀገር ውስጥ ከሚመረቱ በጣም ጥቂት መሳሪያዎች በስተቀር አገራችን የጦር መሳሪያዎችን የምታስገባው ከውጭ ነው። ይሄ አሁን የተመረቀው ፋብሪካ ለመሳሪያ ግዢ የምናወጣውን ግዙፍ ገንዘብ ያስቀርልናል። በተጨማሪም መሳሪያ ከሌሎች ሀገሮች ስንገዛ መከተል ከሚገባን ውጣ ውረድ ያላቀናል። ሌላም ኬንያ ለደህንነት ጥበቃዋ ራሷን እንድትችል የሚያስፈልጓትን የመሳሪያ አይነቶች በራሷ እንድትፈበርክ አስችለዋል። ሀገራችን በዘርፉ ራሷን ለመቻልና ሀገር በቀል ችሎታን ለማበልፀግ ያላትን ፍላጎት ያሳያል ብለዋል ኬንያታ። ኬንያ በአጭርና ረዥም ጊዜ ተጨማሪ የጦር መሳሪያዎች ፋብሪካዎችን የመገንባት እቅድ እንዳላት ፕሬዝዳንቱ ጠቁመው በቀጠናው ጠንካራ የጦር መሳሪያ አምራች ሀገር የመሆን ህልም እንዳላትም አመልክተዋል። ይህም በአገሪቱ የስራ አጥነት መጠንን ለመቀነስ ሀገራዊ የንግድ ሚዛንን ለማስጠበቅም አስተዋጽኦ እንደሚኖረው ተናግረዋል። የተጀመረውን የጦር መሳሪያ ምርት ለማስቀጠል አገራቸው ለጥናትና ምርምር ነዋ እንደምታፈስ ከሌሎች ዓለም አቀፍ የጦር መሳሪያ አምራቾች ጋር አብራ ለመስራት ማቀዷን፣ በኬንያ የተፈበረኩና ወደፊትም ለሚፈበረኩ መሳሪያዎች የፈጠራ ባለቤትነት መብት ለማግኘት እንደምትጥር ፕሬዚዳንቱ አመልክተዋል። ኬንያታ ሩይሩ ላይ ትላንት ያስመረቁት የጦር መሳሪያ ፋብሪካ በአንድ ፈረቃ ብቻ 12 ሺህ የውጊያ ደረጃ ያላቸው ጠመንጃዎችን እንደሚያምርትና ከጥረ ግባቱ ስልሳ በመቶ የሚሆነው የሚገኘው ከሀገር ውስጥ መሆኑንም ፕሬዚዳንቱ ገልጸዋል። የሩይሩ ጦር መሳሪያ ግንባታ አራት ቢሊዮን ሺሊንግ ወይም ከ37 ሚሊዮን አሜሪካን ዶላር በላይ ወጪ እንደወጣበት ተነግሯል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ